You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasak Mulu program and date madam at the Michelin Maradat, SBS.com.au <laughs> slash Sam ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ እንደሚታወቀው፣ በመጪው እሁድ በመላው ዓለም የኢድ አልአድሃ በዓል ይከበራል፣ በእስልምና እምነት ተከታዮች ዘንድ ማለት ነው። ለመሆኑ ይህ የኢድ አልአድሃ በዓል ለምንድን ነው የሚከበረው? የአከባበሩ ታሪካዊ ዳራ ምንድን ነው? አንደኛው ከአባታችን ኢብራሂም ወይም አብርሃም የመጣ ነው። ከዛ ጀምሮ ነው ኢደል አድሓ የተባለው። ምክንያት ራሱ ሳክሪፋይስ ልጁን እስማኤልን ለማረድ የተዘጋጀው የአላህን ትእዛዝ ተቀብሎ የእግዚአብሔርን ትእዛዝ ተቀብሎ ስላደረገ ከዛው ጀምሮ አላሁ ስብሓነ ወተዓላ አላህ ደግሞ ልጅ ነታር በግ እንሰጥሃለን ብሎ ከሰማይ በግ እንደወረደ እናንተም ታውቃላችሁ። በዚህ ምክንያት ነው ኢደል አድሓ ብሎ እኛ ከዛ ወስደን ነው በእስልምና የመጣ ማለት ነው። ስለዚህ በጣም ኢምፖርታንት የሆነው አዱሃ ማለት ስሙ የምናርደው በግ ወይም ከብት ወይም እመል ከዛ የተያዘ ነው እና ሰክሪፋይስ የምናደርገው ማለት በዛው ስም ተጠርቶ ነው። ይህ በዓል ታሪካዊ አመጣጡ በክርስትና እምነት ተከታዮች ዘንድም ይታወቃል። አብርሃም ሰሃቅን ለመስዋዕትነት እንዳቀረበ በክርስትና እምነት ተከታዮች ዘንድ ይታመናል። ታሪካዊ አመጣጡ እንዳለ ሆኖ በአሁን ሰዓት ስላሉ የእስልምና እምነት ተከታዮች ተምሳሌትነቱ ምንድን ነው? ይህንን በዓል ሲያከብሩ ምንድን ነው የሚያደርጉት የእምነቱ ተከታዮች የእምነት ተከታዮች ቨሪ ኢምፖርታንት የሆነ አንደኛው መስዋዕትነት ተብሎ ለመስዋዕትነት በግ ማረድ ወይም አንድ ከብት ማረድ ወይም ደግሞ አንድ ግመል አርዶ ለድሃው አካፍሎ ያ ስጋው ድሃ እንዲበላ ማድረግ ነው። ዋነኛው እሱ ነው። ሁለተኛው ፕልግሪሜጅ ወደ ሀጅ የምንሄድበት ዘመን ነው። በአመት አንድ ጊዜ ወደ መካ ሄደን ሀጅ የምናደርግበት ሰዓት ነው። ይሄ ሁለት ነገሮች ይዟል። ቨሪ ኢምፖርታንት የሆነ ነገሮች ማለት ነው። የሀጅ ጊዜ እየተቃረበን ያለው በመላው ዓለም የሚገኙ የእስልምና እምነት ተከታዮች በአመት አንድ ጊዜ ይሄንን ያደርጋሉ እንደቻሉ ማለት ነው። እና እዚህ በውጭ የሚገኙ ኢትዮጵያውያንና አውስትራሊያውያን የእስልምና እምነት ተከታዮች የሀጅ ጉዞን በተመለከተ የሚያደርጉት ዝግጅት ምን ይመስላል? በዚህ በጋራ ሆናችሁ በህብረት ሆናችሁ የምታደርጉት ነገር አለ ወይ? ሀጅ ለማድረግ ሀጅ ለማድረግ ድሮ ኦሪጂናሊ በኮሚኒቲ ማዘጋጀት ይቻል ነበር በአሁኑ ሰዓት ግን ለኤጀንቶች ተሰጥቷል። ልክ ኢትዮጵያ ላይ እንዳለ ማለት ነው። ስለዚህ አንድ ሰው ወደ ሀጅ መሄድ ከፈለገ ያ ኤጀንት ጋር ሄዶ የቲኬቱና ኮስቱን ከፍሎ መሄድ ይችላል ያለ ምንም ችግር። ግን በኮሚኒቲ ደረጃ የምናዘጋጅ ነገር የለም፣ ምክንያቱም እየተፈቀደ አይደለም። በመጪው እሑድ የሚከበረውን ኢድ አልአድሃን በዓል ምክንያት በማድረግም በዚህ በአውስትራሊያም ሆነ በዓለም ዙሪያ ለሚሰሙት አድማጮቹ የሚያስተላልፉት የእንኳን አደረሳችሁ መልእክት ካለ በዚህ አጋጣሚ እድሉንም እንሰጣለን። አመሰግናለሁ። መልእክቴ እንግዲህ መላው የኢትዮጵያ ሙስሊሞች ውጭ ሀገር የሚኖሩት ሆነ ኢትዮጵያ ላይ ሀገር ላይ የሚኖሩት ሆነው እንኳን አላህ በሰላም ኢድ አልአድሃን አደረሳችሁ ይላለሁ። አላህ ስብሓን ወተዓላ ጥሩ ስራችሁን አላህ ይቀበላችሁ። ለሀገራችን ሰላም ይስፈን። ያለ ሰላም ምንም ጥሩ ነገር ስለማይገኝ በእኛው ጊዜ ኢትዮጵያ አትረባሽ፣ ጠንክረን አንድ ላይ ቆመን የሀገራችንን አንድነት የምንጠብቅ አላህ ያርገን ብዬ መልእክቴን አስተላልፋለሁን። ከዚሁ ቀጥሎ ደግሞ ዘረኝነት፣ ጎሰኝነት ለሀገር ጠቃሚ እንዳልሆነ ሁላችን አላህ አሳውቆን ጎን ለጎን ቆመን ኢትዮጵያ እንድትበለጽግ ወደፊት እንድትሄድ በእኩልነት በአንድነት ኮረን ሀገራችን ላይ የምኖር አላህ ያድርገን ብዬ መልዕክቴን አስተላልፋለሁ። አደራዬ ይሄ ነው። ወጣ አንድነታችን ጠብቀን ሀገራችን ሰላም እንዲሆን ሁላችን ጸሎት ማድረግ ግዴታችን ሆኖ ይታየኛል በአሁኑ ጊዜ ማለት ነው። መልካም በዓል ይሁንልዎት ለርሶም። እንዲሁም ደግሞ በመላው ዓለም እዚህም በአውስትራሊያም ለሚገኙ እስልምና እምነት ተከታዮች መልካም የኢድ አላደሃ በዓል ይሁንላችሁ። ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ እኛም እናመሰግናለን። አንቺም ማርታ አላህ በረካ አርግሽ። ኤስቢኤስም ሁልጊዜ ይሄን አስታውሳችሁ ስራችን ብላችሁ በመከታተል ይሄ የሀገር ውዴታ ያሳየናል፣ አንድነታችን ያሳያል። ይሄ እኛም በጣም እናመሰግናለን። በረካ ሁኖ አላህ ይስጣችሁ። አሚን። መልካም በዓል በድጋሚ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 Subscribe to our regular podcasts on iTunes.